And be not be away <laughs> ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ፣ ከአሜሪካ ድምፅ። ከቀጣይ ሳምንት ጀምረው አዳዲስ መሰናዶቻችን ይደመጣሉ። ለዛሬ ግን ባለፈው ዓመት ካስደመጥናችሁ መሰናዶች መካከል የተወሰኑትን በድጋሚ እናቀርብላችኋለን። ሀብታሙ ስዩም አብሬያችሁ ቆያለሁ። ኤልያስ አስማረ ደግሞ በድምፅ ምህንድስናው አብሮን ያመሻል። ኢትዮጵያ ከመላው ዓለም የተለየ የቀንና የዘመን አቆጣጠር ያላት ሀገር ናት። ከዓለም አቆጣጠር በሰባት በሰባትና ስምንት ዓመት የተራራቀ እያንዳንዱ ወርም ከወቅቶች ፍርርቅ አንጻር የተሰየመባት ሀገር ናት። የዚህን ምክንያትና ተያዥ ሀሳቦችን የሚያጋሩን እንግዳይ ይዤ መጥቻለሁ። ስነ ፈለክና የጠፈር ሳይንስን በመሰሉ ርዕሰ ጉዳዮች ለበርካታ ኢትዮጵያን እውቀታቸውን በማካፈል ይታወቃሉ። ከሀያ በላይ ሃይማኖታዊና የጠፈሩን ዓለም የሚመለከቱ መጽሐፍትንም ጽፈዋል። የዛሬ እንግዲህ መጋቢ አዲስ ሮዳስ ታደሰ ናቸው። የኢትዮጵያ ዘመን አቆጣጠርን ከመላው ዓለም አቆጣጠር ለየት የሚያደርጉ ባህርያትን በመጥቀስ ይጀምራሉ። እንግዲህ መላው ዓለም የሶላር ካሌንደር ወይም የፀሐይ የዘመን ቀመር ይጠቀማል ወይም ሉናር ካሌንደር ወይም የጨረቃን ዘመን ቀመር የሚጠቀሙ ሀገራት አሉ። ሉኒሶላር ደግሞ ሁለቱ የሚያስተባበረ የዘመን ቀመር የሚጠቀሙ ሀገራት አሉ። እንግዲህ ቀደምት ኢትዮጵያውያን በፀሐይ ማውደ ዓመት በጨረቃ ማውደ ዓመት ስሌት ቢሆን የተራቀቁ ስለሆነ ሁሉንም የሚያስተባበረ የዘመን ቀመር አላቸው። ስለዚያም ሁለት ሺ አስራ ሶስት በፀሐይ አቆጣጠር ሁለት ሺ ሰባ አራት በጨረቃ አቆጣጠር ብለን እናስባለን። ነገር ግን ይህን ተመሳሳይ ሆኖ ሳለ አንዳንድ ክፍተቶች አሉ። የሰባት ዓመታት ክፍተት፣ የአስራ አንድ ቀናት ክፍተት፣ የአስራ ሶስተኛ ወር የጦርሚን ጭማሮ ወር አስመልክቶ ግን ከተቀረው ዓለም ጋር ኢትዮጵያ ልዩነት አላት። ከአቆጣጠር ልዩነት በተጨማሪ ኢትዮጵያ የምትጠቀማቸው ወራት ስያሜና ትርጉምም የራሱ ልዩ መልእክት እንዳለው ይሰማል። የተወሰኑትን ወራት በአስረጅነት መጥቀስ ይቻል ይሆን? እንግዲህ ከምዕራቡ ዓለም ጋር ያለው የዘመን ስያሜ ትንሽ ይለያያል። አብዛኛው ምዕራባዊ የወራት ስያሜ ከአምልኮ ተቃወት ጋራ የተያያዘ እና ሮማ ሲመለኩ የነበሩ የጣዖታት ስያሜ የያዘ ነው። ለምሳሌ ጃንዋሪ ብንል ጥር ማለት አይደለም። ጃኑስ የሚባል የበርና የመዝጊያ አምላክ ተብሎ ይመለክ የነበረ ከጎድ ኦፍ ጌትስ ኤንድ ዶርስ፣ የበርና የመዝጊያ አምላክ ተብሎ ጣሊያን ላይ ይመለክ የነበረ ነው። የካቲትም ፌብሩዋሪ ፌብሩዋሪ ማለት የካቲት አይደለም። ቃል በቃል ፌብሩን ማለት መንጻት ማለት ነው። ለጣዖት የመንጫ ስርዓት የሚከበርበት ማለት ነው። መጋቢትም ማርች ማርች ማርች ከሚባል የጦር አምላክ የወጣ ነው። ሚያዚያም አፍሮዳይት የምትባል ኤፕሪል ወይም አፍሮዳይት ይሏታል የጋብቻ የፍቅ የሚሏት ጎደስ ስም የወጣ ነው። ግንቦትም ሜ ማለት አይደለም። ሜ ማለት ማያ የምትባል የስጦታ አምላክ የሚሏት ነበረች። ለእሷ ክብር ሰይመዋታል። ሐምሌንም ብንል ጁላይ በጁልየስ ቄፋር ስም የተሰየመች ናት። ነሐሴ ኦገስት በአውግስጦስ ቄፋር የተሰየመች ናት። ሴፕቴምበር፣ ኦክቶበር፣ ኖቬምበር እና ዲሴምበር ብቻ ሰባት ስምንት ዘጠኝ አስር የሚል ፍችን ይዘዋል። ከዛ ውጭ ሁለቱ የነገስታት ሌሎች የጣዖት ነው። ወደ ኢትዮጵያ ስንመጣ ግን ትንሽ ለየት ይላል። ወቅቱንና በተለይ ቅዱሳት መጽሐፍትን ያማከለ ስያሜ ነው። ለምሳሌ ከመስከረም ብንነሳ መስከረም ማለት መሴ የሚለው ቃል መሴ ከሚለው ግእዝ ቃል ይወጣል። መሴ ማለት መሸ ማለት ነው። ከረም ማለት ወይም ከረም ደግሞ ክረምት ማለት ነው። በአንድ ላይ ስንሰተው መሴ ከክረምት ክረምት የሚመሽበት ወይም ክረምት የሚያበቃበት የመጫው መባሻ የሚል ፍቺ አለው። ጥንት ሄድ በጥንጠ ቅሞች የሚል ትርጉም አለው። ጥንት መሰረት የሚል ትርጉም አለው። ምክንያቱም ኤታኒን የሚባለው ዓለም የተፈጠረበት ቶር የሚባለው የጥቅምት ቶር ነው። በእኛ መስከረም፣ በጨረቃ አቆጣጠር ለሚሄዱ ጥቅምት ነው። ህዳር ማለት ሀዲራ ዲሮስ ካሌጅ ኢዛንቲያ ሲወጣል የአዝመራ ወራት ስለሆነ ጠባቂዎች ዱር እናድሩበት ነው። ታኅሣሥ ማለት የማሰስ ወራት ማለት ነው። በዚህ ታሰሰ ማለት ፈለገ ማለት ነው። በዚህ ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በቤተልሔም በተወለደ ጊዜ ሶስቱ ነገስታት ወርቅ፣ ዕጣን ከርቤ ይዘው ኮከቡ እየመረራቸው አይቴ ሀሎ ዘተወልደ ንጉሠ አይሁድ የተወለደ ሁ ንጉስ ወዴት አለ እስመ ርኢነ ኮከቦ በምስራቅ ወመጻእነ ከመ ንስግድ ሎቱ ኮከቡን በምስራቅ አይተን መርሲ ልንሰግድ መጥተናል እያሉ አስሰው ስላገኙት ታኅሣሥ የሚል ስያሜ ተሰጥቷል። ጥር ማለት ደግሞ በርካታ ትርጓሜ ያለው አንደኛ አጥሬ ማለት ገዛ ማለት ነው። እንግዲህ ቅም ልደትን ይዞ ጥልቀትን ይዞ ወይም አስተሬውን ይዞ በጣም ትልልቅ በዓላት ስለሆኑ ሰው የክት ልብስ የሚገዛበት የሚገዛበት ስለሆነ ጥር ተብሏል። ስመ ጥር ማለት ራሱ የታወቀ ማለት ነው። የታወቀ ወር፣ በጣም ጋብቻ የሚደረግበት በጣም የታወቁ በዓላት ያሉበት ስለሆነ ጥር ተብሏል። ሌላው ጠይሮ ጠይሮት ማለት ምጥቀት ርዝመት ማለት ነው እና ምጡቅ የሆነ የሰና የፈረሰበት ወር ስለሆነ ጥር ብለዋል። የካቲት ማለት ከፊት ከፊት ከፊቶት ማለት የመሰር መካፈሻ ወልድ መባሻ እንደ ማለት ነው። መጋቢት ማለት ደግሞ ኢኩኖክስ የሚል ሳይንስ አለ በስነፈለኩ ጸሐይ እና መጋቢት ሆነዋል የምድር ወገብ ላይ ሲጥቅ ቀንና ሌሊቱ እኩል አስራ ሁለት እኩል አስራ ሁለት ይሆናል። በመቶ ሰማኒያ ሁለት ቀን አንዴ በመስከረምና መጋቢትን በመጸውና በጸደይ ወቅት ያን ጊዜ የጸደ እኩሌ ስለሚሆን ስለሚመጋገብ ቀንና ሌሊቱ መጋቢት ስለዋል። ሚያዚያ ማለት የሚዚዎቹ ራስ የሚዛብቹ ራስ ማለት ነው። ሰርግ የሚደረግበት ነው። ግንቦት ማለት የግንባታ ወራስ የሚል ስያሜ ያለው የኢየሩሳሌም ግንብ መቅረሶች የተገነቡበት ወር ስለሆነ። ሰኔ ማለት ሰና ማለት አማረ ማለት ነው። ከሀዘር ሰናይ መልካም ዘር ተመርጦ ለእርሻ ለዘር የሚውልበት ማለት ነው። ሀሌ ማለት ሀሚል ሀሚሎት መለምለም ማለት ነው። እዚህ አረንጓዴ ለብሶ እንደ ክረምቱ ዊንተር አይደለም። የኢትዮጵያ ዊንተር እንደሚታወቀው በውጭ ሀገር ክረምታቸው እጽዋትን ሙሉ በሙሉ ያረግፋል። የኢትዮጵያ ደግሞ በአንፃሩ ያለመልማልና የልምላሜ ማለት ነው። ናሴ ማለት ንሱ ንሶት ከሚለው ግዕዝ ንዑስ አንቀጽ ይወጣል። እንግዲህ አብሬት አትክልት ስር የሚሰጡበት የሚጨሙበት ነው። ጳጉሜን ማለት ደግሞ ፈረስ ማለት ወይም ትርፍ ማለት ነው እና የወራቱ ስያሜን የእለታት ስያሜን ትንሽ ለየት ይላል። በኢትዮጵያ የዘመን ቀመር ሀገራችን የሰላም፣ የጤና፣ የብልጽግና፣ የእድገት ዘመን። नमस्कार करवादपुर በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ምሽቱን እያሳለፍን የምንገኘው ደግሞ ስለ ኢትዮጵያ ልዩ የዘመን አቆጣጠር ከሚያስረዱን መጋቢ ሐዲስ ሮዳስ ታደሰ ጋር ነው። ኢትዮጵያ ከአለም የተለየ የቀንና የዘመን አቆጣጠር በመያዟ ምን ተጠቀመች ትክክለኛ ነገር መያዝ በራሱ ለአለም ጥቅም ነው እውነትም ጠብቆ ጥበብም ጠብቆ ማኖር ማለት ለሀገር ብቻ ሳይሆን እንደ አለም ጠቀሜታ አለ ለምሳሌ ያህል የሰባት አመት ልዩነት በስድስተኛ መቶ ክፍለ ዘመን ላይ ነው የተፈጠረው የሁለት መቶ ሰማኒያ አራት አመት ልዩነት ነበረ ከውጭዎቹ ጋራ እንደዚህ የሰባት አመት ልዩነትም አልነበረም ምክንያቱም እነሱ ዲዮቅልጥያኖስ ክርስቲያኖችን በብዙ ያጠፋበት የሁለት መቶ ሰማኒያ አራት አመተ ምህረት ላይ አንድ ብለው በመነሳት አመተ ሰማዕታት ብለው ይቆጥሩ ነበር እስክንድሪያን ጨምሮ መሰሎች ካንቲኖፕል፣ እነሮም። ኢትዮጵያ ግን ልደተ ክርስቶስን በማሰብ ንጉሥ ብዜን በነገሰ በስምንተኛው አመት ኢየሱስ ክርስቶስ ተወለደ ብላ በታሪክ መዝገቧ ላይ ጽፋለች። እንግዲህ እንዲህ እያሉ ሲቆጥሩ እስከ ስድስተኛው መቶ ክፍለ ዘመን ላይ ዲዮናፊዎስ ኤክሲጉስ ተነስቶ ለምንድን ነው አመተ ሰማይታት እያል ሁለት መቶ ሰማንያ አራት አመተ ምህረትም አንድ ብለን የተነሳ ነው ልደተ ክርስቶስን መነሻ ማድረግ አለብን ብሎ ወደኛ አቆጣጠር መጣ። ይሄ እንግዲህ የዘመን አቆጣጠር ልክ ሲያሰላ ወደ ከአመተ ሰማይታት ወደ አመተ ምህረት ለመምጣት እንግዲህ የስድስት መቶ አመት ሂሳብ ሲያስብ የአውግስጦስ ቄሳር የደገሰበትን ዘመን ሳይሳሳት እንደማይቀር ይገመታል። የሰባት አመት ጭማሮ ጨመረ። ያቆጣጠራቸው ኤዲ ይባላል። አኖ ዶሚኒ ማለት ሮክሰሎር ወይም የጌታ አመት ማለት ነው። እንግዲህ አሁን አሁን ግን የወጡ ጥናቶች እንደሚያመለክቱ ለምሳሌ ፖፕ ቤኔዲክት ዲሰሶፍት ናትሬዝ ዘይም ፋንሲናሬቲ ዜ ግን አለምን ያነጋገራ አንድ መጽሐፍ ጽፈው ነበር። በቅርቡ ኦንላይን ላይ ያለ ብዙ ሚሊዮን ኮፒ የተሸጠው ዝም ብለዋል። ዜማቴክ ኪዲዩስ አመተ ሰማዕታትን ወደ አመተ ምህረት ለመለወጥ በሚያደርገው ጥረት ላይ ዓመተ ሰማይታትን ወደ ዓመተ ምሕረት ሲለውጥ የሰባት አመት ክስክ ተሰርቷል፣ የሚል ነው። ወይም የአራት ያሉት የስድስት አመት ተሰርቷል ብለው ስህተታቸውን አልነዋል። ስለዚህ የጌተ ክርስቶስ ታናሳለሽ ሁለት ሺ አስራ ሶስት ብለን ማክበራችን በራሱ በጣም በጣም ትልቅ ነገር ነው። ሁለተኛ ጎርጎሬዎስ አስራ ሶስተኛ ንጉስ ቻሮስ ትሬንት ላይ ገደብ የለሽ ስልጣን ጣንሰቶች በነበሩ ሰዓት ሶስት መቶ ስልሳ አምስት ዕለት ከአስራ አምስት ኬክሮስ ከስድስት ካሊቴን ከስድስት ሰዓት የነበረውን አቆጣጠር እንግዲህ ለውጦ እንደሚታወቀው ሶስት መቶ ስልሳ አምስት ዕለት ከአምስት ሰዓት ከአርባ ስምንት ደቂቃ ከአርባ ስድስት ቅጥመት ብሎ ጥቅምት አራት ላይ ነገ ጥቅምት አምስት መሆን ሲገባው ጥቅምት አስራ አምስት ብሎ አስራ አንድ ቀን ክፍተት በአስራ ስድስተኛው ዘመን ላይ የጨመረውን ጭማሬ ሌሎች ሀገራት ሲጣወሙትን በጊዜ ሂደት ተቀብለውታል። ኢትዮጵያ ግን ከአፍሪካ በቅኝ ግዛት ቀንበር ያልተያዘች ያልተንበረከከች በመሆኗ እስካሁን አስራ አንድ ቀማባት ጠብቃለች። ሌሎቹ የአስራ ሶስተኛዋን ጳጉሜንን ለክብራቸው ለጣዖታቸው ችያኔ ሲበታ ስሏት ኢትዮጵያ ግን አክብራ አስራ ሶስተኛውንን ወር ይዛ በመገኘቷ እንደ ዓለም ራሱ ሊያስከብራት የሚገባ የዘመን ቀመር ነው ያላት የሚል እምነት አለ ከኛ ባለፈ I swore A Shall go now. What I the you Oh, oh, oh. ooh ooh Agere nyalo Harenya na showa Kenna yewezan lo Ethiopian oh Ethiopian so high can I dream It's your በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ምሽቱን እያሳለፍን የምንገኘው ደግሞ ስለ ኢትዮጵያ ልዩ የዘመን አቆጣጠር ከሚያስረዱን መጋቢ አዲስ ሮዳስ ታደሰ ጋር ነው። የኢትዮጵያ የዘመን አቆጣጠር ከመላው ዓለም መለየቱ የራሱ ችግሮች አሉት የሚሉት ወገኖች አሉ። ለምሳሌ ከሌሎች ሀገራት ዜጎች ጋር በሚደረጉ የንግድ ግንኙነቶችም ይሆናሉ፣ የሰነድ ተረጓሚዎችም በመሳሰሉት ወቅት ቀናትን ለመቀየር ጊዜ ይፈጃል። በአቀያየሩም ላይ ወጣ አሰራር ስለሌለ ነገሮችን ያጓትታል የሚሉ ወገኖች አሉ። ለእነዚህ ጉዳዮች የሚጠቆሙ መፍትሄዎች ምንድን ናቸው? ስለ እነዚህ ሀሳቦችስ ምን መልሳለሁት? እነሱ ወደ እኛ ይመለሱ እንጂ እኛ ወደ እነሱ አንመለስም። አንደኛ ሰባት ዓመት ዲዮናቴ ሴፕሲት ውስጥ መሳሳቱን ራሳቸው ጽፈዋል። ተሳሳቱን ካሉ ወደ ትክክለኛ ዘመን አቆጣጠር የመመለስም የመመለስም ሂደት ለእነሱ ሊጠየቁ ይገባል። እነ ጁሊየስ ቄሳር ለራሳቸው ክብር ጁላይ ብሎ በሰየመ ወር አውግስጦስ ቄሳር ኦገስት ብሎ በሰየመ ወር ከጦግሚን በታት ነው። አንዳንድ ዕለት ጨምረዋል። ኢትዮጵያ ግን በጣዖታትም ሲያሜ የነገስታትም ስያሜ የሌመጣ ስነ ፍጥረትን ማዕከል ያደረገች ሀገር በመሆኗ ወደኛ ሊመለሱ ይገባል እንጂ እኛ ወደ እነሱ ልንመለስ። ስለዚህ እውነት ካለ እውነቱም ጊዜ ምናልባት ይሄን አባቶቻችን ምንም በኢኮኖሚ ድሀ ቢሆኑም በአዕምሮ ልዕልና ከፍ ከፍ ደረጃ ያሉ በመሆናቸው ይህን ነገር አስጠብቀው ቆይተዋል። እኛም ዓለም ወደ እኛ ሊመለስ ይገባል እንጂ እኛ ወደ ዓለም ሊመለስ አይገባል። የሚል የራሲ የሆነ ምልከታ። መጋቢ ሐዲስ ሮዳስ ታደሰ ለነበረን አጭር ቆይታ በጣም አመሰግናለሁ። መልካም በዓል ይሁን ልዎት። መልካም አዲስ ዓመት ይሁን ልዎት ለሁላችን መልካም ዘመን። እንኳ ለዘመነ ማቴዎስ ሁላችንን በሰላም አደረሰን እላለሁ። አመሰግናለሁ። Attack. hagurin tabak The more the more አድማጮቻችን አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ኤልያስ አስማረ የመሰናደው አቀናባሪ፣ ሰለሞን አባተ ደግሞ የመሰናዶ አርታኢ ነበር። አብታ ሙዚየም ሳስተናግዳችሁ አምሽቻለሁ። መልካም ምሽት። በድጋሚ መልካም አዲስ ዓመት። One The okay. I